مالكياتو مالكياتو مالكو بورزتاليلو كنا مالكو بورزتاليلو كنا مالكو بورزتاليلو كنا مالكو مالكو ድምፃዊ አጫሉ ሁንዴሳ፣ እንደሚታወቀው ገና በለጋ ህጻንነት ዘመን ነው ወደ ሙዚቃው ዓለም ተስበህ የገባኸው። ምን አይነት ሙዚቃዎችን በመጫወት ነበር የሙዚቃ ጅምርህን ወደ ሙያነት ልትቀይረው የቻልከው? አመሰግናለሁ። ለዓለም ልልሱ ስለጋበዛችሁኝ። እንግዲህ ከልጅነቴ ነው እኔ ሙዚቃን በጣም ፍቅሩ ያደረብኝ መጫወትም የጀመርኩት ከልጅነት ጀምሮ ነው ማለት ነው። ከከብት ስጠብቅ ትምህርት ቤት ከኤለመንተሪ ጀምሮ በተለያዩ ቦታዎች እንግዲህ እየዘፈንኩ ነው ፍቅሩ ውስጤ ያደገው። እንግዲህ ያ ነገር መሰለኛ የልጅነቱ መሰረት መሰለኛ አሁን ምናልባት አሁን ላለሁበት ሁኔታ እየረዳኝ አጠር አድርጌ ስነግርህ እንደዚህ ነው። ለመጀመሪያ ጊዜ ስ መድረክ ላይ የተጫወትከውን ሙዚቃ ታስታውሳለህ? የማን ነበር? ያንተ ወይስ የሌላ ታዋቂ ድምፃዊ ስራ ነበር? ወደ አልበም ደረጃ ከመምጣቴ በፊት እንግዲህ እንደ ማንኛውም ጀማሪ አርቲስቶች የተለያዩ በአፋን ኦሮሞ የዘፈኑ አርቲስቶችን ዘፈኖቻቸውን የሚቴት በማድረግ ነው መድረክ ላይ ስለማመድ የነበረው ብዙ የአፋን ኦሮሞ ዘፋኞችን አውቃለሁ። በአፋን ኦሮሞ የዘፈኑ በጣም አንጋፋ ዘፋኞችን አውቃለሁ። የነሱም ዘፈን በጣም የሚቴት አረግ ነበር ለረጅም ጊዜ። ከዛ ውስጥ በተለይ የዳዊት መኮንንን ዘፈን ብዙዎቹን ማለት ይቻላል መድረክ ላይ ጫወታቸው ነበረ። የዳዊት መኮንንን አስታውሳለሁ በጣም እሱን ነው በብዛት ጫወት የነበረው። በተለይ የትኛውን ዘፈን? ቆየት ካሉት ውስጥ አሁን ለምሳሌ ፈርደ ጉራቻ ለገረካች ሰኒ ቁርቻና ፈውቴ ሲኛች ሰኒ ፈርደ ጉራቻ ለገረካች ሰኒ ቁርቻና ፈውቴ ሲኛች ሰኒ የሚል ዘፈን አለው። እነ ያ ሹፌራን እና ኑፌንጅራን እነኝ እነኝን ይጫወታቸው ነበረ። የተለያዩ ዘፋኞችንም የሚቴት አደርግ ነበር። ከዛስ ወደ አንተ የሙዚቃ ስራህ የመጀመሪያ አልበምህንስ ያወጣኸው መቼ ነበር? ሙዚቃ ውስጥ ዋነኛ መጠሪያ ምን ነበር? እንደ ሀገር ቤት አቆጣጠር በሁለት ሺህ አንድ ነው በፈረንጆቹ ሁለት ሺህ ስምንት ነው የሚሆነው፣ እንደዛ ማለት ነው። ሰኝሞቴ ነበር የሚለው የአልበሙ መጠሪያ። በዛ ዘፈን ላይ ወደ አስራ ሁለት ትራኮች ተካተዋል። የተለያዩ የኦሮሚያ ዞኖችን ለመዳሰስ ሞክሬአለሁ። እግዚአብሔር የተመሰገነ ይሁን። በዛ አልበም ወዲያው ነው ከህዝብ ጋር የምታዋወቅ እድሉን ያገኘሁት። እንግዲህ በሁለት ሺህ አንድ ነው ማለት ነው ወይ በሁለት ሺህ ስምንት እንደ ፈረንጆች አቆጣጠር የመጀመሪያ አልበሜን ለህዝብ ያቀረብኩት ጥሩ ነበረ። ጋራንጃለትረፉ ላፍቶስትልቤቤ गलान्नि किपे न तु पिदिरो नम चेसि सा गलाञ्जाल चे रफ़ु न तुस्तिर्पिपे नम देसि सा अस्वस्व डाते बरन कल्पी गोति በህዝብ ዘንድስ ተቀባይነቱ እንዴት ነበር? ለእኔ እጅግ በጣም ማለት ከጠበቅኩት በላይ ነው። የመጀመሪያ አልበም አንዳንዴ ገብቶሃል። ወዲያው እኔ ቪሲዲ እንኳን አልሰራውም። ወዲያው ነው ኦዲዮ ነበረ። በክልል ደረጃ ወዲያው ነው እንትን ያልኩት፣ ቪሲዲውንም ሰርቼ በብሔራዊ ደረጃም ተቀባይነት አግኝቷል። ሙዚቃውን ብዙ ሰው እንደሚሰማው ነው የማውቀው። በጣም አሪፍ ነው። ለአሁኑ መሰረቴም እሱ በጣም ረድቶኛል ከህዝብ ጋር በጣም ያስተዋወቀኝ የሚገርም ነገር እሱን ቴዲያ ወጥቼ በሶስት ወር ነው ከአገር ውጭ የወጣሁት ወደ ሱዳን ለኮንሰርት የሄድኩትና፣ በጣም አሪፍ ነበር። መኖሪያ ኢትዮጵያ ውስጥ ነው፣ በግን በተለያዩ ሀገራት ውስጥ እየተዘዋወርክ ትጫወታለ። አሁን ራሱ ያለኸው አገር አሜሪካ ነው። ምን ያህል ሀገራት ተዘዋውረህ ተጫወተሃል? በተለያዩ ሀገራት ውስጥ እየተዘዋወርክ በምትጫወትባቸው ጊዜያትስ ከሙዚቃ አፍቃሪዎች ዘንድ የምታገኛቸው አድናቆት ምን ይመስላል? ከዛ ባሻገርስ ሙዚቃ ለአንተ ድምፃዊነትህ ምን አይነት የህይወት ትርጓሜ ነው የሚሰጥህ? በጣም ብዙ ሀገር ሄጄ አለው። የሚገርመው ነገር እንግዲህ ከጎረቤት ሀገር እነ ኬንያ እና እነ ሱዳን አንስቼ አረብ ሀገር በጣም ብዙ ሀገር ሄጄ አለው። ትላልቅ ሀገሮች እና አውሮፓም ቱር አድርጌ ያለው። አሜሪካ ውስጥም በጣም ብዙ ስቴቶች ኦልሞስት ወደ አስራ ሰባት ስቴቶች ቱር አድርጌ አለው። እንግሊዝ ለንደን ሁለቴ ነው የሄድኩት። በጣም ጥሩ ነው። ወደ አስራ ሶስት አስራ አራት የሚሆኑ ሀገሮች ሄጅ ያለው እንግዲህ በሀገር ደረጃ በጣም በሚገርም ሁኔታ እግዚአብሔር የተመሰገነ፣ በጣም ደስ የሚል ነገር ነው። ከህዝብ ጋር ያለኝ እንትን በጣም ነው ደስ የሚለው ተመችቶኛል። ሙዚቃ ለእኔ በሙዚቃ እውነትን ብቻ ነው ማስተላለፍ የምትችለው። ከዋሸ አንተ ከህዝብም ትወጣለህ፣ ከሙዚቃም ትወጣለህ። ሙዚቃ ራሱ ታኮርፍ ባሃለች እና ለሙዚቃ ያለኝ ፍቅር ብቻ ሳይሆን ያለኝ ክብርም ለየት ይላለን እና ሙዚቃ የእውነት ድልድይ ናት ብዬ ነው የማስበው። ስለዚህ በጣም ነው ምዝናናባት በጣም ነው ቁም ነገር የማስተላለፍባት ለእኔ ትልቅ ትርጉም አለሁ ማለት ነው። ሙዚቃ በአሁን በቅርቡ በዚህ በያዝነው ሁለት ሺ አስራ አምስት ላይ አዲስ ካወጣኸው ሙዚቃ ውስጥ ስራዎች ውስጥ ማለንጂራ ወይም ምኑን አለሁ የሚለው ሙዚቃ ሰፊ ተቀባይነት አግኝቶ በብዙዎች ዘንድ የተደመጠ ነው። በጣም ተወዳጅ ሊያደርገው የቻለው ምንድን ነው? የሙዚቃው ታሪክ ከምን ጋር የተያያዘ ነው? የሙዚቃው እንግዲህ የትኛውንም እንትን ስሰራ ዜማና ግጥም ስሰራ፣ እያንዳንዱ ትራክ የራሱ የሆነ ታይትል አለው የራሱ የሆነ ርዕስ አለው። ይሄ ማለንጅራ ቀጥታ ትርጉሙ በአማርኛ ምኑን አለሁ ነው የሚለው። በነገራችን ላይ የሙዚቃ ከአንድ መቶ ሰላሳ አመት በፊት በሸገር ውስጥ ሲኖሩ የነበሩ በቱለማ ኦሮሞ ስር ትላልቅ ጎሳዎች፣ አሁን ግን በአዲስ አበባ ውስጥ አሉ ብዬም አልገምትም። እነ ያያ ጉለሌ፣ እነ የካ፣ እነ አቢቹ፣ እነ ገላን እነዚህ በምን አይነት መልኩ ከአዲስ አበባ ተገፍተው እንደወጡ መታሰቢያነቱን ለገላን እናት ለሆነችው ለገላኔ ወይም ደግሞ ለሀይቲ ነው ይሄን ሙዚቃ የሰራሁት። ቋንቋውን የሚሰሙ ሰዎች ገብቷቸዋል። ምን ለማለት እንደፈለግኩኝ አሁን ተገፍቶ ያሉት ከአዲስ አበባ ተገፍቶ ያሉት በነ ለገጣፎ፣ በነ ቡራዩ፣ በነ ገላን፣ በነ በቹ አካባቢ ያሉት ኦሮሞዎችም ወጣ ብሎ ያሉ ናቸው። ከመሀል ከነ ለገሀር አሁን እነ ገላን እና ብቹ እነ ያያ ጉለሌ የአራት ኪሎ እነ ቀበና እዛ አካባቢ የሚኖሩ ጎሳዎች ናቸው እና በፌክስ የተለያየ ነው ነው የሚለው ዘፈኑ እነዛን ጎሳዎች ለማሰብ በተለይም የገላን እናት የሆነችውን ገላኔን ወይም ሀይቴን ለማሰብ የተሰራ ሙዚቃ ነው። አልገሎቶ ጉዳለን ከንቱፈል አልገሎቶ ጋረብቹ ቱሪል አልገሎቶ asana gara da iga gama-unma nlere NU adamba da iya na MALI, mabamba umaru SORE, musaka እንደሚታወቀው ታላቁ ኢትዮጵያዊ ባለቅኔ ሎሬት ጸጋዬ ገብረ መድኅን አያትና የሳቸው አያትና የአንተ አያት ወንድማማቾች ናቸው። ሎሬት ጸጋዬ በዓለም ላይ ታዋቂ ከባለቅኔን ባለቅኔ ታዋቂ ገጣሚና የስነ ጽሑፍ ሰው ናቸው። ስለሳቸው ያሉ ትዝታዎች ምንድን ናቸው? እርግጥ አንተ በጣም ልጅ ነና፣ ስለሳቸው ስራዎች፣ ስለሳቸው ከቤተሰብ አኳያ ሲነገር የሰማሃቸው ምን ትውስታዎች አሉ? እኔ ሮሌት ላይ አልደረስኩበትም። አክቹዋሊ እንዳልከው ዝምድናችን አንተ እንዳልከው ነው። ሮሌት ጸጋዬ ገብረ ምድር ኦባቀዌሳ የአያቴ ወንድም ነው እና የውንዴሳ ታላቅ ነው። አክቹዋሊ ሮሌት ትንሽ አባቴም በእድሜ የሚበልጠዋል። ግን አንዳንድ ነገር ጠይቄ ነበር። እንግዲህ ዘመዳችን መሆኑን ስሰማ አባቴን ውንዴሳ እንደነገረኝ ድሮ ልጅ እያለ በነገራችን ላይ ሮሌት ከአምቦ ሰላሳ አምስት ኪሎ ሜትር በምትገኝ ግንጭ ምት የምትባል ከተማ ወደ አዲስ አበባ ስትሄድ በስተቀኝ ቦዳ የምትባል አንድ ሀያ ኪሎ ሜትር ወደ ውስጥ ገባ ብላ ያለች ገጠር ከተማ ነው የተወለደው። ከዛ በልጅነቱ ነው አምቦ ለትምህርት የገባው ማለት ነው እና ዜሮ ስድስት ትባላለች፣ እኔም የተወለድኩበት እና ሮሌት እዛ ነበረ እና እቤት አንድ ላይ እንደ ፋሚሊያ ንድ ሲኖሩ እንደነበረ በተለይ በልጅነታቸው ፈረስ አፈናጦት እንደሚሄድ ነበር የነገረኝ። ፈረስ ይጫወት ነበር፣ ፈረስ ይወዳል። በወጣትነቱ ጊዜ ይህን ይህን የነገረኝ። ብዙም እንግዲህ ሮሌት ላይ አልደረስኩበትም። እሱም አብዛኛውን ውጪ ነው የኖረው። በትንሹም ማውቀው ይሄ ነው። ድምፃዊ አጫሉ ሁንዴሳ ስለ ቃለ ምልልሱ እናመሰግናለን። የአሜሪካ ቆይታህም የተሳካ እንዲሆን ምኞታችን ነው። ቴንኪው። እኔም በጣም አመሰግናለሁ። खरुआ रे बड़े नोते ग्ख मीडर I'm going to do a run for a look. I'm going to a run for a